በአምላካችን በመድኃኒታችን እና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? አሜን። አምላካችን ያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በተለመደ አባታዊ ቸርነቱ እግዚአብሔር መንፈስ ቅዱስ እስካሁን በመካከላችን እንደነበረ ሁሉ አሁንም ቀሪውን ጊዜ በመባረክ በመካከላችን ተገኝቶ እሱ እራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ባለፉት እሁዶች በተከታታይ እንደተነጋገርነው አብይ ጾም ከገባበት ጊዜ ጀምሮ እስከ ትንሳኤ ድረስ ለእያንዳንዳቸው እሁዶች ቅዱስ ያሬድ ስም ሰጥቷቸዋል እና ያው ባለፉት በየስማቸው ተነጋግረናል። የዛሬው እሁድ ገብር ኄር ይባላል። ገብር ኄር ይባላል። ገብር ማለት አገልጋይ ማለት ነው። ሄር ማለት ደግሞ ሸር፣ ታማኝ፣ ቁም ነገረኛ ማለት ነው። በተለይ ታማኝ ወደሚለው ግዕዙ ያተኩራል እና መጽሐፍ ቅዱስም ያነ የተረጎመው ገብር ሄር ማለት ታማኝ አገልጋይ ማለት ነው። ታማኝ ሰራተኛ ማለት ነው። እና ይሄን እሁድ እንዲህ ብሎ ሰየመው ቅዱስ ያሬድ። ይህን ያለበት ምክንያት በእግዚአብሔር ዘንድ ታማኝ አገልጋዮች እንዲታሰቡበት ብሎ ነው ቅዱስ ያሬድ በእግዚአብሔር ዘንድ ታማኝ አገልጋዮች በቤተ ክርስቲያን እንዲታሰቡ ይሄ እሁድ ገብር ኄር እንዲባል ብሎ በተለይ በወንጌሉ የጠቀሰልን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ በቅዳሴው ጊዜ የተነበበውን ነው። ቅዱስ ያሬድ ስም ሲያወጣላቸው ለእሁዶች ከወንጌሉ ጋር አያይዞ ነው። አምላካችን ኢየሱስ ክርስቶስ ሰው ሆኖ በኢየሩሳሌም ምድር እየተመላለሰ የሰራቸውን ስራዎች በተለይ ዋና ዋናዎችን ነው በነዚህ በአብይ ጾም ውስጥ ባሉት እሁዶች እንዲታሰቡ ያደረገው የሱ ስራዎች እንዲነገሩ ነው። በእርግጥ የእሱ ስራ በየሰከንዱ፣ በየደቂቃው፣ በየቀኑ፣ በየእሁዱ መነገር የሚገባው ነው ግን አመታዊ ቀን ሲኖረው ደግሞ የበለጠ ክብር ይኖረዋል። እና በዚህ ቀን ታማኝ የእግዚአብሔር አገልጋዮች እንዲታሰቡ፣ እነሱን ማሰብ ብቻ ሳይሆን ታማኝ አገልጋዮች ደግሞ ሁነን መገኘት እንዳለብን በአሁኑ ሰዓት ያለን የእግዚአብሔር ልጆች ያስተምረናል። እና ወንጌሉ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ነው ብያለሁ። ማለት ቁጥር 14 ጀምሮ በእግዚአብሔር ስም አነባዋለሁ። በምሳሌ ነው የሚያስተምረው። ወደ ሌላ ሀገር የሚሄድ ሰው፣ ሀብታም ሰው ነው፣ ገንዘብ ያለው ነው። አገልጋዮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል እና ብሎ ምሳሌውን ይጀምራል። ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት ላንዱ ሁለት ላንዱም አንድ ሰጠና ወደ ሌላ ሀገር ወዲያው ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላም አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዚያ አገልጋዮች ጌታ መጣና ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና ሌላ አምስት መክሊት አስረክቦ፣ ጌታ ሆይ አምስት መክሊት ሰጥተኸኝ ነበር፣ እነሆ ሌላ አምስት መክሊት አተረፈበት አለ። ያም ሰው መልካም አንተ በጎ ታማኝም መልካም አንተ በጎ ታማኝም ባሪያ ይለዋል። እንግዲህ ገብር ማለት አገልጋይ፣ ባሪያ። ሄር ማለት አሁን ታማኝ ተብሎ ነው የተተረጎመው። እዚህ ላይ መልካም አንተ በጎ ታማኝም አገልጋይ፣ በጥቂቱ ታምንሃል፣ በብዙ እሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። ሁለት መክሊትን የተቀበለው ደግሞ ቀርቦ ጌታ ሆይ ሁለት መክሊት ሰጥተኸኝ ነበር፣ እነሆ ሌላ ሁለት መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም አገልጋይ፣ በጥቂቱ ታምናሃልና በብዙ እሾ መሃለሁ ወደ ጌታ ደስታ ግባ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህ ህባት የምታጭድ ካልበተን ህባትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ፣ ፈራሁም ሄጀም መክሊትህን በምድር ቀበርኩት እነሆ መክሊትህ አለህ አለ። ጌታው መልሶ እንዲህ አለው አንተ ክፉና ሀኬተኛ አገልጋይ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ አስር መክሊትም ላለው ስጡት። ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያ ያለው እንኳ ይወሰድበታል። የማይጠቅመውንም አገልጋይ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። እንግዲህ ይሄ ምሳሌ ነው። እንግዲህ አንድ በጣም ሀብታም ይህ ቀረው የማይባል የፈለገውን ማድረግ የሚችል ሀብታም ባለገንዘብ አለ። ሶስት ሰዎችን እናያለን። በሶስት የተመደቡ አንዱ በጣም ጠንካራ ነው ማለት ነው። ሁለተኛው መካከለኛ ነው። ሶስተኛው ደግሞ የኔ ቤቴ ነው። እንደየአቅማቸው ሰጣቸው። ለአንዱ አምስት መክሊት ነው የሚለው። አምስት መክሊት ሲል እንግዲህ እንደ አቅሙ በአሁኑ አነጋገር አምስት ሺ ሊሆን ይችላል ወይም ደግሞ አምሳ ሺ ሊሆን ይችላል ወይም ደግሞ አምስት መቶ ሺ ሊሆን ይችላል። ሁለቱ ደግሞ ሁለት ሺ ሊሆን ይችላል እንደ አቅሙ ወይም ደግሞ ሀያ ሺ ሊሆን ወይም ሁለት መቶ ሺ ሊሆን ይችላል ወይም ሁለት ሚሊዮን ሊሆን ይችላል። አንዱ ደግሞ እንደ አቅሙ አንድ ሺህ ሊሆን ይችላል ወይም ደግሞ አንድ መቶ ሺህ ሊሆን ይችላል ወይም ደግሞ እንደ አቅሙ አንድ ሚሊዮን ሊሆን ይችላል። ሰጣቸው ሰርተው አትርፈው እንዲገኙ ነው። መቼም በዚህ ሀገር ይሄ የታወቀ ነገር ነው። ያላቸው ሰዎች ገንዘብ ይሰጣሉ እንደየውቀታቸው፣ እንደየአቅማቸው ሰዎች ደግሞ ያተርፋሉ። ከወለዱ ይወስዳሉ እነሱ ያላቸውንም ያኔ ያበደሩትንም ይመልሳሉ፣ ወለድም አላቸው። ይሄ ግን የሚለው ተደስቶ በነሱ ተደስቶ ስለረካ ሰውየው እንዲያው ወደ እኔ ወደ ደስታዬ ቤት ግቡን ያለ እኔ ጋር ኑሩ ነው ያለ ወለድ ምን የሚባል ነገር የለም ካሁን በኋላ ልጆቼ ናችሁ ነው ያላቸው። እንደዚህ ሰውዬ ባይሆንም የሀገር ማበደር ይችላል። በጣም ነው የሚገርም አሁን ስሜ ነው የት እንደሚያገኝት መነኩሴ ነኝ ባሳያችሁ ተበድር መቼም እንዴት አይነት ታማኝ ሰው ነህ፣ ዋስትና ለህ በባንካችን እና ይሄን ያህል ብር እናበድረሃለን። ሁልጊዜ ይመጣል እና በእውነት ያ መቼስ ጥሩ ነው። እንዲህም አበድረው እንደው ስሩ የሚሉ የስራ በእውነት በጣም ለጎበዝ ሰዎች በጣም ጥሩ ነው። መቼስ በሀገራችን ብዙ አይተናል፣ ዝም ብለን እንጂና ሀገራችን አጣምረን የምንሉ እንደዚህ አይነት ሰዎች በዚያ ቢፈጠሩልን ጥሩ ነው በእውነቱ እና መቼም በውስጥ ያላችሁት እናንተ ናችሁ፣ እናንተ ታውቃላችሁ። እሱ ያም ሆነ ይህ በአበዳሪ እና በተበዳሪ መካከል፣ በገንዘብ ሰጭና በአትራፊ መካከል ምንም ብዙ ዋታ ያስፈልገውም፣ ታውቁታላችሁ፣ እናውቀዋለን። ሆኖ አንድ ነገር አለ እዚህ ሀገር ያጠናሁት፣ ሀብታሞች ለአንድ ሰው ገንዘባቸውን ሲያበድሩ ክሬዲቱ ጥሩ መሆን አለበት። ሰውዬ እንዲሁ ዝም ብለው አበድሩኝ ወይም ደግሞ አበድሩኝ ስላለ አበድሩን ስላሉ አይሰጡም። ክሬዲቱን ያያሉ። ክሬዲቱ ስለማይሰክር ጨዋ ስለሆነ፣ ወይም ደሞ ደመወዙን ስለማያባክን፣ ታስሮ ስለማያውቅ፣ ወይም ደግሞ አጠቃላይ በልዩ ልዩ ሱስ የሌለ መሆኑን በማየት አይደለም ክሬዲቱ ከዚያ በፊት እዳ ኖሮበት እዳውን የከፈለ። መሆኑን ነው አይደል? እንደ ብዙ እዳ ወስዶ እዳውን የከፈለ ሰው ሆኖ ከተገኘ ብዙ ገንዘብ ይሰጠዋል። ቤት ልግዛበት፣ ጥሩ መኪና ልግዛበት ፈለገለሁ እግዚአብሔር ይሰጠዋል ብዙ ገንዘብ። ነገር ግን ተበድሮ የማያውቅ እዳ የሌለበት ከሆነ ምንም አይነት ጨዋ ይሁን፣ ምንም አይነት የማይሰክር፣ ምንም አይነት ራሱን እየገዛ ይሁን ተበድሮ ያልመለሰ እዳ ኖሮበት እዳውን ያልከፈለ ሰው እንዲያውም በእውነት እንደ ሰው አይቆጠርም ነው የሚባል። በዚህ ሀገር የሚሰጠውም የለም። ብዙ እዳ የወሰደ መሆን አለበት ሰው። በወንጀሉም እንደዚያ ነው። በክርስትና እምነትም እንደዚያ ነው። በክርስትና እምነትም እንደዚያ ነው። እዳ ነበረብን። የአዳም ዘሮች በሙሉ እዳ ነበረብን ያም ዕዳ የአሜሪካ የአሜሪካው አይነት እዳ አይደለም። ያ ከባድ ነው። የዚህ ሀገር እዳ እኮ ቀላል ነው። ሰው ተበድሮ ከሰርኩ ካለ እስከ ሰባት አመት ያው አይሰራም እንጂ ማን ይነካዋል? እውነት እንዴት አይነት ጥሩ ሀገር ነው። ያኛው ግን እዳው ከባድ ነው። ያም የዘላለም ኃጢያትና ሞት ስለሆነ ባዳም በሔዋን ምክንያት ኃጢያትን ያህል በውርስ እንደ ሀብት የሚወረስ ሞትን ያህል እዳ ነበረብን ያን ያንዳ እኛ ወተን ወርደን ደክመን አይደለም የከፈል ነው ያን ዕዳ የከፈል ነው። ያ ወይም ያ ዕዳ የተከፈለልን በምንድን ነው? እስኪ ንገረኝ። ያ ዕዳ የዘላለም የኃጢያት ዕዳ፣ የጥንተ አብሶ ዕዳ፣ የዘላለም ሞት ዕዳ፣ የዓለመ ሲወል ኑሮ ዕዳ፣ የጨለማ ሕይወት ዕዳ የተከፈለልን በደመ ክርስቶስ ነው አምላክ ሰው ሆኖ ዕዳችን ከፈለ። ዛሬም ቢሆን በእሱ ሞት የሞት ዕዳችን የዘላለም ኃጢአት ዕዳችን የተከፈለልን ክርስቲያኖች፣ ዛሬም ቢሆን ዕዳ አለብን። ዕዳው ምንድን ነው? ኃጢአት። ሁልጊዜ ኃጢአትን እንሰራለን። ራሱ ባለቤቱ የሚለን በቃሉ በወንጌሉ ምንድን ነው ከእኛ መካከል ኃጢአት የለብኝም የሚል ቢኖር ውሸታም ነው ይላል። ያ ማለት ምን ማለት ነው? ዕዳ የለብኝም የሚል ቢኖር ውሸታም ነው። ስለዚህ ዕዳ እንዳለባችሁ እመኑ ነ ዕዳ እንዳለባችሁ እመኑ። ዕዳውን ግን ክፈሉ። በምንድን ነው የሚከፈለው? በደመ ክርስቶስ፣ በንስሐ በፍጹም መመለስ ዕዳው ይከፈላል። በየቀኑ የምንገባው ዕዳ በየቀኑ ይከፈላል በቸርነቱ ነገር ግን አንድ ክርስቲያን ንስሐ ሳይገባ የኖረ ከሆነ ንስሐ ሳትገባ የኖረች ንስሐ ሳይገቡ የኖሩ ከሆኑ አሁንም ቢሆን በእግዚአብሔር ዘንድ እንደ አሜሪካን ሀብታሞች ታማኞች አለ። ማለት የአሜሪካን ሀብታሞች ዕዳ የሌለባቸውን ሰዎች እንደማያምኑ ሁሉ በመንፈስ ቅዱስ ዘንድም ዕዳ አለብን የማይሉ ሰዎችን መንፈስ ቅዱስ አያምንም። እያንዳንዳችን ዕዳ እንዳለብን ማመን አለብን። ሆኖም ግን ያን ዕዳ ምንድን ነው የሚለው እናንት ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ። ሸክሙ ምንድን ነው? ዕዳ ነው። ሸክሙ ዕዳ ነው። አሁን የቤት ሞርጌጃችሁ የመኪና ሞርጌጃችሁ፣ እረ ልዩ ልዩ ቀ የገዛችሁበት ሁሉ እዳሁ ምግቡ ሁሉ ልብስ ሁሉ አሁን ክሬዲት ነው። አሁን ያ ሁሉ ተሰርዞላችኋል ቢባል እንዴት አይነት ደስታ ነው? እንዴት አይነት ደስታ ነው? እሱ እኮ እንደዚያ ነው የሚለው ዕዳችሁን ይዛችሁ ኑ በተለመደው አባታዊ ምሕረቴ ልሰርዝላችሁ በንስሐ ልሰርዝላችሁ በቅዱስ ቁርባን ኑ። ስለዚህ እለት ጻድቅ ሰባት ጊዜ ቢወድቅ፣ ሰባት ጊዜ ይነሳል ይላል። ክርስቲያኖች ብዙ ጊዜ ወድቀው ብዙ ጊዜ የተነሱ ከሆኑ የንስሐ ልምምድ አላቸው ማለት ነው። የክርስትና ሕይወት ልምምድ አላቸው ማለት ነው። ያለዚያ ግን እኔ እንደው ባያት በቅድማያቴ እንደው የክርስቲያን ዘር ነኝ እናት አባቴም በእውነት ከድሮ ጀምሮ ሚካኤልን ገብርኤልን ሲዘክሩ አረበረቡ ሲጸሙ ቤተ ክርስቲያኖች ሰንበት አስታውሎ አያውቁ፣ እንዲህ ያለውን እና ምን ዕዳ አለብኝ የሚሉት አይታምኑም አይታምኑም። ስለዚህ ዕዳ ነበረብን፣ የዘላለ ሞት ዕዳ ተወግዶልናል። አሁንም ደግሞ በየቀኑ ያን ሞት መልሶ የሚያመጣ ዕዳ በገዛጃችን እንገባለን፣ በየቀኑ በሱ ቸርነት ይወገድልናል። ይሄን አምነን የምንኖር ክርስቲያኖች ከሆን ጥሩ ነጋዴዎች ነን ማለት ነው ጥሩ ነጋዴዎች ነን እንደዚህ ይሄን አምነን ያለን ክርስቲያኖች የተሰጠን መክሊት አለ አትርፈን እንድናቀርብ በፊቱ ያ ሀብታም ሁሉን ቻይ ጌታ ኢየሱስ ክርስቶስ ነው። በደሙ የቀደሰውን ሕይወታችንን ለእሱ ካደረገው ጀምሮ የእሱ ቤተ መቅደስ፣ የእሱ ታቦት፣ የእሱ ጽላት፣ የእሱ ማደሪያ፣ የእሱ ገንዘብ ከሆነበት ጊዜ ጀምሮ ለእያንዳንዳችን መክሊት ተሰጥቶናል። አምስት የተሰጠው አለ፣ ሁለት የተሰጠው አለ አንድ የተሰጠዋለ አለ። እንደ ያቅሙ አምስት መክሊት የተሰጠው ጳጳስን አምስት መክሌት የተሰጠው ጳጳስን የእግዚአብሔርን ቃል እግዚአብሔር እንደሚገልጥልን ለአባቶቻችን እንደነገራቸው እየተረጎም በቆሮንቶስ አስራ ሁለት ላይ የተነገረ ስለሆነ የመተርጎም ሀብት፣ የትንቢት ሀብት፣ የማስተራማ ሀብት፣ የማስተማር ሀብት፣ የመዘመር ሀብት፣ ትንቢትን የመናገር ሀብት፣ አጋንንትን የማባረር ሀብት፣ ልዩ ልዩ ሀብቶች ይሰጡናል እንደሚሰጡን ሁሉ የእግዚአብሔርን ቃል ለሕይወታችን እንዲስማማ አድርገን እየተረጎምን እንድንጠቀም መንፈስ ቅዱስ ፈቅደውልናል። ስለዚህ አምስት መክሌት የተሰጠው ጠንካራ ሠራተኛ የተባለው ሌላ አምስት እጥፍ ትርፍ የሚፈለግበት ጳጳስ አባቶቻችን ተርጉመዋል። እንደዚህ አምላካችን ኢየሱስ ክርስቶስ ከጳጳሳት ላይ ብዙ ትርፍ ይፈልጋል፣ ብዙ ኃላፊነት አለባቸውና። የሌላውን ትተን ወደ አገራችን ስንመጣ አሁን ምዕመናኑ መክሊቶች ናቸው። ጳጳሳቱ እንደዚህ ታማኝ ገብር ኄር ታማኝ አገልጋዮች ታማኞች አገልጋዮች ናቸው። ስለዚህ ይህን ያነበቡ ግብፃውያን፣ ይህን የተረዱ ግብፃውያን ቁጥር ስፍር የሌለውን መክሊት ተሰጧቸው፣ ኃላፊነት ተሰጧቸው ለኢትዮጵያ ቤተ ክርስቲያን። እነሱ ግን ይሄን ምንባብ እንዴት እንዳዩት! ይሄን አደራ እንዴት እንዳዩት አይታወቅም። ኢትዮጵያውያን ጳጳሳት እንዳይሾሙ በኢትዮጵያ ምድር ሲኖዶስ እንዳይመሰረት እግዚአብሔር መንፈስ ቅዱስ ከልክሏል ብለው ጻፉ። ለነገሩ በደሙ የገዛቸውን በደሙ የጠራቸውን ኢትዮጵያውያንን እነሱ ሄደው አስተምረው አይደለም ክርስቲያኖች ያደረጓቸው። ነገር ግን በቸርነቱ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሄዶ ተጠምቆ ክርስቶስን ይዞ መጥቶ ለቤተ መንግሥቱ አስተዋውቆ ክርስትናው እንደ ፍግዛት ውስጥ ለውስጥ ይቀጣጠል ኖሮ ክርስትናው እያደገ በመሄዱ ያለ ስርዓት መኖር ደግሞ ወይም ደግሞ የብሉይ ኪዳን ሀገር ስለነበረች የብሉ ኪዳኑን ስርዓት በአዲስ ኪዳን ስርዓት ለመለወጥ ቅንብር፣ መዋቅር ስለሚያስፈልግ በዚያ የተካኑ የሰለጠኑ፣ በዚያ ዕድል ያገኙ ሰዎች ስለሚያስፈልጉ ልዑካንን ወደ ግብጽ ላኩ። አባቶቻችን በእነ አብረሃ አጽባሃ ዘመን ወደ ግብጽ ላኩ። በ325 በ328 በ329 አካባቢ ላኩ። አንድ አመት እውነትም አስተምረው ልኡካኑን መርቶ የሄደውን አባት ሹመው ላኩ። ከዚያ በኋላ ግን ያ ሲሞት ኢትዮጵያውያን ጳጳሳት ማለት መነኮሳት ጵጵስና እንዳይሾሙ መንፈስ ቅዱስ ከልክለዋል ብለው አወጁ፣ ጻፉም። በራሳቸው የሕግ መጽሐፍ ኢትዮጵያውያን የዋሃን ናቸው። አባቶቻችን እግዚአብሔር እንዲህ ብለዋል ሲባል ያምናሉ። እውነት መስሏቸው ኢትዮጵያውያን መነኮሳት ጵጵስና እንዳይሾሙ እግዚአብሔር መንፈስ ቅዱስ ከልክሏል የሚለውን አምነው ለአንድ ሺህ ስድስት መቶ ዓመታት ኢትዮጵያውያን ሳይሾሙ ምናልባት በንግሥት ዘውዲቱ እንደዚህ ተጀምረዋል። እዚያው ግብፅ ሄደው ነው። እዚያው ሄደው ነው በነሱ እጅ የማይሆን ስለሆነ አሁን ነው እንግዲህ የጃነ ወይ መንግስት እንግዲህ ሊያወቅ አካባቢ ነው። ጃነ ወይ ታግለው አባቶቻችን በወቅቱ የነበሩት የእግዚአብሔርን ቃል አቀረቡ። እባካችሁ ወንጌሉ አላለም። ወንጌሉ በደመ ክርስቶስ ጨዋ ማለት የለም፣ ባሪያ ማለት የለም፣ ሴት ማለት የለም፣ ወንድ ማለት የለም፣ ግሪካዊ ማለት የለም፣ እብራዊ ማለት የለም፣ ሮማዊ ማለት የለም፣ ጥቁር የለም፣ ነጭ የለም። ሰዎች ሁሉ አንድ አካል ሆነዋል። በመለኮት አይን ሰዎች ሁሉ አንድ ልጆች ሆነዋል የእግዚአብሔር ልጆች ሆነዋል። እግዚአብሔር መንፈስ ቅዱስ የመረጣቸውን የወደዳቸውን ይጠራል የጠራቸውን እንዲያገለግሉ ያስተማራል። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር እጆቿን ዘርግታ ወደ እግዚአብሔር የክርስቶስን የመምጣት ተስፋ ትጠባበቃለች ተብሎ የተነገረላትን ሰማያዊውን ሐዋርያዊ ተልእኮ፣ ሐዋርያዊ ስልጣን፣ ሐዋርያዊ ሲኖዶስ ስትጠባበቅ የነበረች አገር እንዴት ተከለከለች ብላችሁ ትናገራላችሁ? ከየትኛው ወንጀል፣ ከየትኛው የአዲስ ኪዳን መጽሐፍ አገኛችሁት? ሲሉ አሁን በግድ ወንጀሉ ፈንቅሎ የሰዎችን አይምሮ ያበራ መሆኑን አመኑ አሁን ይሄን ፈቀዱ ሲፈቅዱም እየተናደዱ አንጀታቸው እየተቆረጠ ነው ለምን ይመስላቸኋል ይሄን ያደረጉት ግብጾች ለአንድ ሺ አምስት መቶ ማለት ለአንድ ሺ ስድስት መቶ አመታት ሙሉ ቤተ ክርስቲያኗ ሲኖዶስ እንዳይኖራት የአምስት መክሊት አደራ አስር አድርገን በፊቱ የመቅረብ አደራ አለብን የሚሉ አባቶች እንዳይበዙ ትርፍ እንዳይበዛ ሰዎች ሁሉ የእግዚአብሔር በደመ ክርስቶስ የተገዙ ምእመናን የስ ልጆች ከጣዖት ከአምልኮ ባዕድ ወይም ደግሞ ከልዩ ልዩ ኃጢአት ተከልክለው የእግዚአብሔር ልጆች እንዳይሆኑ ሕይወታቸውን በእግዚአብሔር ቃል እንዳይመሩ አባቶቻችን እንዳይበዙ የከለከሉበት ምክንያት ምን ይመስላቸዋል? አንድ የአባይ ጉዳይ አለ። መያዣ ነው። ሁልጊዜ ይፈራሉ። አንዱማ ቢቸግረው አኩርፈው ጳጳስ አንልክም ሲሉ እገድባለሁ፣ አባይ እገድባለሁ፣ ካሁን በኋላ ጉድ ይፈላላ፣ እገድባለሁ፣ እገድባለሁ ብሎ ቆርጦ ስለተነሳ አቡነ ሚካኤል የሚባል ጳጳስ ላኩ። ሁለት የዝሆኑ ጥርስ፣ ወርቁ፣ ብሩ፣ እጅ መንሻው ይጎርፍ ነበር። ሶስት ቅኝ ግዛት ትልቁን ሚና ትጫወት የነበረች ጊዜ ቤተክርስቲያኗ ስለሆነች ቤተክርስቲያኗን ከያዙ የግብር ስልጣኖች ምን ይጎላቸዋል? ስለ ክርስትናው ለመንገድ ላይ ገባ፣ ምን ቸገራቸው? በጣም የሚገርም ነው። እስላሞች አላማቸው ነው። ምንጊዜም ቢሆን ተቃራኒ ነው ከክርስትናው ጋር። የሚገርመኝ ይሄን ምንባብ እንዴት አይተውት ነው? ግብፃውያን ጳጳሳት አንድ ሺ ስድስት መቶ ዓመት ሙሉ እንዴት አስቻላቸው? አንድ ጳጳስ ከግብፅ ተልኮ የግዕዝ ቋንቋ አይችል፣ የአማርኛ ቋንቋ አይችል፣ የኢትዮጵያውያንን ቋንቋ አይችል፣ ክህነትን ያህል ነገር በስማ በለው እንዴት ይሰጣል በስማመ ነው። ባስተርጓሚ እንዴት ይሰጣል ክህነትን ያህል ነገር? ዲያቆኑ ስለ ዲቁና፣ ቄሱ ስለ ቅስና፣ መነኩሴው ስለ መልኩስና ሳያውቅ ሳይመራመር ተፈትኖ ኮርስ ተሰጦት ሳያልፍ ሕይወቱም ሳይገመገም እንደ ታገተ ክብት፣ ከዚህ መለስ ያለኸው ዲያቆን፣ ከዚህ መለስ ያለኸው ቄስ፣ ከዚህ መለስ ያለው በጣም የሚያሳዝን ነው። እና በጣም በጣም ለከሰረችው ኪሳራ ደመ ክርስቶስ የፈለገውን ያህል ሳያገኝ ለቀረው ተጠያቂዎች ናቸው። ተጠያቂዎች ናቸው። አምስት መክሊት የተሰጠው ጳጳስ ነው። አሁንም ያው የእነሱ እርሾ፣ የእነሱ ስንፍና፣ የእነሱ ኮተት፣ እነሱ አቦ አቦ በሉን መምር መምር በሉን ስገዱልን፣ አወድሱን። እኸው ስለሆነ እርስ በርሳቸው ምን አይግባቡ ስለነበሩ ያን እንደ ሀብታ ውርሰውን ይሄዱ። አሁን እንኳን ይኸው ገና ተረግዞ በመወለድ ላይ ያለ ነው። ደረስ ደካማ ደካማ ነው ብሎ የተሰቀለውን በማየት ፈንታ አራት ሲሉ የተቀመጡት ነገጣት መለኮት በነፋስ ስፍ የሚልባቸው ስጋ ለባሽን የሚታመን እርጉም ይሁን። ስጋ ለባሽ መንግስት ምን ዋጋ አለው? እግዚአብሔርን አስቀድሞ ክርስቶስን አስቀድሞ፣ አዎ መሪንም መያዝ ያስፈልጋል። ህዝቡን ይመራ ነውና እግዚአብሔር አስቀምጦታልና እንደ እግዚአብሔርነቱ የሚሄድ ከሆነ ቅድሚያ ግን ለወንጌል፣ ቅድሚያ ለቤተ ክርስቲያን፣ ቅድሚያ ለምዕመናን። ሆኖም እግዚአብሔር ቸር ነው። ምንም እንኳን መውደቅ መነሳቱ ቢኖርም፣ ምንም እንኳን ውጣ ውረዱ ቢኖርም፣ ምንም እንኳን ኃላፊነቷን ቤተ ክርስቲያኗ ባትወጣም፣ በኢትዮጵያ ምድር ላይ ወንጌል እየበራ ነው። ወጣቱ ወንጌላዊ፣ ዘማሪ፣ ምእመናኑ፣ እንደምታዩት በሚያስደንቅ ሁኔታ እግዚአብሔር ሥራ እየሠራ ነው። በተለይማ የተስተካከለ ሲኖዶስ ሲኖረን፣ የተስተካከለ መዋቅር ሲኖረን፣ ምእመናን የሚያዳምጡት የምእመናንን ሕይወት የሚያዳምጥ ለምእመናን ራሱን አሳልፎ የሚሰጥ ያማ ደግሞ የእጅ ሲሆን ምን እንደምትሆን የኢትዮጵያ ቤተ ክርስቲያን ምን እንደሚሆን የኢትዮጵያ ሕዝብ ጊዜው ሲደርስ ያን ጊዜ በጊዜው ያለ ይመሰክሩለታል። ስለዚህ አምስት መክሊት የተሰጣቸው ጳጳሳት ናቸው። ጳጳሳት ከፍተኛ ኃላፊነት አለባቸው በምዕመናን ላይ ለምን? ትዳር ስለማይመሰርቱ ወልደው ስለማያሳድጉ፣ ትዳራቸው፣ ልጆቻቸው፣ ክብራቸው፣ ንብረታቸው፣ ስልጣናቸው የምዕመናን መብዛት ስለሆነ የተለያዩ ምዕመናን ሲሆኑ እግዚአብሔርን ባህጫት የሚበድሉ በነሳ ሲገቡ፣ የተጣሉ ሲታረቁ፣ የእግዚአብሔር ቃል የሌላቸው የእግዚአብሔር ቃል ሲኖራቸው፣ የማይዘምሩ ሲዘምሩ፣ የማይመሰክሩ ሲመሰክሩ፣ እንደው አጠቃላይ ክርስቲያኖች ክርስቲያኖች ሆነው ሲታዩ ያ ነው ያለ ማድረግ ደግሞ፣ ብዙ ተጋድሎ፣ ብዙ ውጣውረድ፣ ብዙ እንቅልፍ ማጣት፣ ብዙ ስራ ያስፈልጋል። ስለዚህ ኃላፊነቱን አጳሳት ላይ ቆልሏል። አምስት መክሊት ያላቸው የተሰጣቸው እነሱ ናቸው። ሁለት መክሊት እነማን ናቸው? እኛ ቄሶች ነን። ሁለት መክሊት ቄሶች ነን። ቄስ በትዳር ቄስ መሆን፣ መንኮሶ ቄስ መሆን፣ ሁለት አይነት እድል አለ። መንኮሶ ቄስ ወይም ደግሞ በትዳር ቄስ ያመሆነ በትዳሩም ይሁን በምንኩስናው ይሁን ቄስ ሁለት መል ሁለት መክሊት ተሰጥቶታል። ይሄ ሁለት መክሊት እንግዲህ ሁለት መቶ ሺህን በለው ሁለት ሚሊዮን ነው በለው ወይም ደግሞ ስንት ጸጋ እንደሆነ መንፈስ ቅዱስ ይስፈረው ይቁጠረው ያመሆነ ይሄ ሁለት ተሰጥቶናል። እኛ ሁለት የተሰጠን እጥፍ አራት አድርገን ማቅረብ አለብኝ። ሁለት መቶ እንደሆነ የተሰጠኝ ሁለት መቶ ንስሓ ልጆች እንደሆነ የተሰጠኝ አራት መቶ ማድረግ አለብኝ። ሁለት ሺህ ምእመናን እንደሆነ የተሰጡኝ አራት ሺህ ማድረግ አለብኝ። ሁለት ሚሊዮን እንደሆነ የተሰጡኝ አራት ሚሊዮን ማድረግ አለብኝ። ትርፌ ይሄ ነው። ትርፌ ይሄ ነው። አንድ መክሊት የተሰጠው ደግሞ ምንድን ነው? ዲያቆን ነው። አንድ መክሊት የተሰጠው እንደ አቅሙ ዲያቆን ነው። ብዙ አላፊነት የለበትም ዲቁና ስለሆነ አንድ መክሊት የተሰጠውም ሁለት ማድረግ አለበት እንጂ መቅበር የለበትም መቅበር የለበትም። ቅስና የለኝም፣ ስልጣን የለኝም፣ የእነሱን ያህል ኃላፊነት የለኝም ብሎ የተሰጠውን ጸጋ መቅበር የለበትም። መጀመሪያ ሲሰጠው አውቆት ኃላፊነቱን ከገባ ቢያንስ ዳንስ ሁለት ማድረግ አለበት ያ ማለት ምንድን ነው? መቶ ጸጋዎች ከሆኑ የተሰጡት ወይም ደግሞ መቶ ምእመናን ከሆኑ ሁለት መቶ ማድረግ አለበት አንድ ሺህ ከሆኑ ሁለት ሺህ ማድረግ አለበት። ያን ለማድረግ ደግሞ እንደ መጀመሪያው የዲያቆናት መስራት እንደ መጀመሪያው ዲያቆን እንደ ቅዱስ እስጢፋኖስ መውጣት፣ መውረድ፣ አስፈላጊም ሲሆን ስለ ወንጌሉ፣ ስለ ደመ ክርስቶስ፣ ስለ ክርስትና እምነት፣ ስለ ሃይማኖቱ ራሱን አሳልፎ መስጠት እንደባብ በድንጋይ በአይሁድ አደባባይ ተቀጥቅጦ መሞት። በጣም የሚገርመው የመጀመሪያው ዲያቆን በዳኞች ፊት ስለ ወንጌሉ፣ ስለ ክርስትናው፣ ስለ ክርስቶስ ተከሶ በቀረበ ጊዜ ማንም ሐዋርያ መልኩ ወደ መልአክ ተለወጥ አልተባለም። ተከስቶ የቀረበ ሐዋርያ የዲያቆናት መስራች የመጀመሪያው ዲያቆን ቅዱስ እስጢፋኖስ ግን በአገልግሎቱ የተነሳ በዳኞች ፊት ለፍርድ ሲቀርብ መልኩ ወደ መልአክ መልክ ተለወጠ ይላል። አንድ ሁለት ወንጀል ሆኖ አገልግሎቱ በድንጋይ ተቀጥቅጦ ሲሞት እንኳን በመቀጥቀጥ ላይ ያለ አምላኩ ክርስቶስ ኢየሱስ እንዳሳየው አባት ሆይ ያንተን ብርሃን ስላላዩ ነው፣ ያንተን የተሰወረ ምስጢር ስላላዩ ነው፣ ፍቅርህን ስላልቀመሱ ነው፣ የሚያደርጉትን አያውቁትምና ወገኖችን ይቅርበላቸው ነው ያለ ላይሁድ ሲጥል ለዘመዶቹ ይቅርበላቸው እኔን ግን ነብሴን ተረከበኝ ሲል ሰማያት ተከፍተው ወልድ ኢየሱስ ክርስቶስ በአብ ቀኝ ቆሞ እያየ ነው በአካለ ነብስ የሄደው። የዲያቆናት ስራ ይሄ ኢትዮጵያውያን ታዲያ ይሄ ነገር ኢትዮጵያውያን ጳጳሳት፣ ኢትዮጵያውያን ቀሳውስት፣ ኢትዮጵያውያን ዲያቆናት ይሄን ኃላፊነት ተወጥተናል። ወይ ነው መልሱ። በገጠር ካሉ ከጀግኖች አባቶች በቀር ማንም ሳይሾማቸው ሲማሩ ማንም ሳይረዳቸው እንደ አሜሪካ ጋንግ ከውሻ ጋር እየታገሉ አንበሳ አንበሳ የሚያህል ውሻ እየገጠሩ ከዚያ ጋር እየታገሉ ኪሎ ኪሎ ስጋ ለውሻ እየገበሩ በውሻ ቁስል ስንቱን ጊዜ እያጠፉ በወጥበት እየቀሩ በቁራሽ እንጀራ ተምረው በቁራሽ እንጀራ የሚያስተምሩ ጀግኖች አባቶቻችን ማስተማር ብቻ ሳይሆን ቀን ሲያስተምሩ ውለው ሌሊት በኩራዝ ራሳቸው ብራና ፍቀው ራሳቸው ቀለም በጥብጠው ራሳቸው ብዕር ቀርጸው ጽፈው ቃለ ወንጌሉን ክርስቶስን አስረክበውን ከሄዱት ከእነዚያ ጀግኖች እስካሁን ድረስ የረሃብ ቀበቶውን ደህና አድርገው ታጥቀው ቤተ ክርስቲያኗን ከሚጠብቁት በቀር ቤተ ክህነቱ ተጠያቂ ነው። ለዘመናት ከአንዱ ግብጽ ጳጳስ ጋር ሆኖ ከቤተ መንግስቱ ጋር ሆኖ በጠጅ በጮማ የኖረው ፖለቲካውን ብቻ መጠበቂያ አድርጎ የኖረው ያ ቤተ መንግስት ያ ሁሉ ተጠያቂ ነው። ለዚህ መንጋን በባዘን ለከንቱ መቅረታችን ያ ሁሉ ተጠያቂ ነው። አሁንም ያለ ነው። በአብዛኛው በከተማ አካባቢ፣ ሳንቲም ባለችባት አካባቢ፣ ቁራሽ ባለችባት አካባቢ ያለ ነው። አመፃኞች አደረነታችን የተወጣን አይመስልም። ለምን? የወረስነው በልማድ ስለሆነ በልማድ ስለሆነ እንግዲህ አዎ አምስት መክሊት እኮ አምስት መክሊት የተሰጣት አገር ሁለት መክሊት የተሰጣት አገር አስር ወይም ደግሞ ሁለቱን አራት አድርጋ ብታተርፍ ኖሮ የጎረቤቶች የጎረቤት ሀገሮቻችን እነ ሱዳን እነ ሶማሊያ እነ ዩጋንዳ እነ ጠቅላላ አፍሪካ ውስጥ ክርስቲያን ያልሆነ ባልተገኘም ነበር። እኛ አደርነታችን በልወጣ ሆነ። ሆኖም ግን አደርነታችን እንድንወጣ ያላደረ ያላደረገን ነገር እንዴ አደርነታችን እንዳንወጣ ያደረገን ነገር አልደጋግመውም። የነዚህ በክርስቶስ መምጣት ተጠያቂ የሆኑ የግብፃውያን አጉል ተጽዕኖ እንደዚህ አደረገን። አሁን እነሱን መውቀስ ዋጋ የለውም። ወይም ደግሞ እኛንም ማኩራራቱ ዋጋ የለው። ከነሱ ደካማነት ትምህርት መውሰድ አለብን። አደርነታችን መወጣት አለብን። ከራሳችንም ድክመት መወጣት አለብን። ከባለ ትምህርት መውሰድ አለብን። ስለዚህ አሁን እያንዳንዳችን መበርታት ይኖርብናል። አብዛኞቻችሁ አብዛኞቻችሁ አባቶቻችን አምስት መክሊት የተሰጡት ልክ አንድ አምስት መክሊት እንደተሰጡ አላወቁም። አምስት መክሊት ሁለት መክሊት እንደተሰጠን አላወቅንም። አንዲት እንደ እግዚአብሔር የሰጠን ኃይል ይበቃናል። እግዚአብሔር የሰጠን ጸጋ ይበቃላል። የፈረንጆች ቴክኖሎጂ አያስፈልግን፣ ዋጋ የለውም። የቀበርንበትን ስለምናውቅ የተቀበረበት ከታወቀ ብዙ ጉልበት አይፈጅም፣ ምንም የፈረንጆች ጥበብ አያስፈልግም። እራሳችን መበርታት ይኖርብናል። እና እንግዲህ ኃላፊነታቸውን ይህ የተወጡ የሉም ማለት አይደሉም። ይህ ግን በጣም ጥቂቶች ናቸው። በገጠርም በከተማ በጣም ጥቂቶች፣ አብዛኞቻችን ግን አይመስልም ልትጸልዩልን ይገባል። ባለመጠበቃችን ምክንያት በእግዚአብሔር ቃል በመንፈስ ቅዱስ ሆይ መንጋውን ባለመጠበቃችን ምክንያት ምዕራባውያን ጎረፉ ወደ ኢትዮጵያ። እስልምናው ተስፋፋ ሄደ ወደ ኢትዮጵያ ነጎል ጠፍ መንጋውን የእኛን ሆኖ የተገኘ ከዚህ ካልኩሌት ያደርጋሉ ዶክተርን ይፈጥራሉ። በሮ ሄዶ ማፈስ ነው። ምንም ችግር በአመቱ በስድስት ወሩ ሪፖርት ነው። ይህን ያህል አጥምቀናል። ኪሳራ ነው። ገብረ ሀካይነት ነው። ገብረ ሀካይ ይበላል። አንዷን የቀበለው ኢትዮጵያውያን ተከፋፍለን ካቶሊክ፣ ፕሮቴስታንት፣ ጰንጠቆስጤ፣ ወንጌል፣ መካነ ኢየሱስ ሁሉ አንዲቷን ቤተክርስቲያን ከሆነ አንዱን ክርስቶስ ከሆነ አንዲቷን ጥምቀት ከሆነ ይሄ ሁሉ ምንድነው እንደው ትርፉ? ትርፍ ማለት የነበረው መለያየት ሳይኖር ክርስቶስን ባገኘባት ቤተክርስቲያን አንድ ሆነን ድክመታችን አጉልልማድ እያስወገድንበት እያሰገድን በእግዚአብሔር ቃል ያለው እንዳለ ሆኖ ሌላ ስንጨምር እስልምናውን ስንጨምር ምንም ማያውቀውን አረመኔውን ስንጨምር ከሀገር ወደ ጎረቤት ሀገር ስንሻገር እንደዚያ ሲሆን ነው ትርፍ የሚባለው፣ እንጂ አሁን ኢትዮጵያውያን ይሄዳሉ። የሚወስዱ እዚህ በኦርቶዶክስ መንጋ ነው፣ መክሪትም የሚወስድ ያመዚሁ ምን ትርፍ አይባልም። ይሄ እኔ እንጃ፣ ምን እዚህ በዓለሙ ይመስለኛል። አሁን በዚህ በኢኮኖሚውም ይመስለኛል። ዝም ብሎ አንድ ገንዘብ በሀገር ውስጥ ዝም ብሎ እንደ ስለተመ- እንደ ገበታ ውሃ ስለተመላለሰ አይደለም። ብዙ ብሮች ሀገር ውስጥ በንግድ መልክ ዝም ብለው ከሚመላለሱ አንዱ አብረ ወጣ 50 ሳንቲም እዛ ብትገባ ነው ትርፍ የሚባለው እንጂ ሀገር ውስጥ ያለችው ገንዘብ እዚያ ውስጥ ያል ዝም ብላ ብትንከባለል ምን ከባለል ዋጋ አለው። ውጭ ወጣ፣ ትርፍ እዛ ስትመጣ። ስለዚህ አሁን ኢትዮጵያ ውስጥ የሚደረገው የክርስቲያኖች ክብብል ሁሉ እሄ ነው ኪሳራ። ባጠቃላይ እየከሰር ነው ያለ ነው። እግዚአብሔር ግን አልተወንም። እባካቸው አምስት ስል መክሊት አስቡ እያለ ነው ሁለቱን መክሊት አስቡ እያለ ነው። አንዷንም እንዳቅማቸው አስቡ እያለ ነው። አትቅበሯት እያለ ነው። ብትቀበሩ እዳለባችሁ እያለ ነው። ስለዚህ እግዚአብሔር ይሄን እያለን ስለሆነ እያንዳንዳችን መነሳት ይኖርብናል። ምናልባት አሁን ነገሩን ጳጳሳት ላይ ቆልየው ነገሩን ቀሳውስት ላይ ዲያቆናት ላይ እንደው እዚያ ላይ ጥየው የማልፍ አይምሰላችሁ። አምስት መክሊት የተሰጣቸው ጥሩ ክርስቲያኖች ባልና ሚስት እስከ ልጆቻቸው እስከ ልጆቻቸው። ልጆችን ያልወለዱ መካኖች ከሆኑ ብዙ ልጆች አሉ። ልጆች ሆነው የሚያድጉ ብዙ ጎረቤቶች አሉ። ስለዚህ አምስት መክሊት የተሰጣቸው በደመ ክርስቶስ በክርስትና እምነት ትዳራቸውን የመሰረቱ ልጆችን የወለዱ፣ የልጅ ልጆችን ያፈሩ፣ ዘራቸው የሰፋላቸው የእነሱ ምሳሌ ነው። እነዚህ ኢትዮጵያውያን ክርስቲያኖች እንደ ኢዮ እንደ አብርሃም ቤተሰብ እንዴ፣ ያዕቆብ ቤተሰብ በክርስትናው ዘመንም እንደ ታላላቅ አባቶች ቤተሰብ፣ ያ ቤተሰብ ተሰባስቦ አንድ ላይ ለስሙ መንበርከት ይኖርበታል። ተሰባስቦ ጠዋት ማታም መጸለይ ይኖርበታል። ተሰባስቦ ወደ ቤተ ክርስቲያን መገስገስ ይኖርበታል። ተሰባስቦ አምሳ ሎሚ ለአንድ ሰው ሸክም ነው፣ ለብዙዎች ጌጥ ነው። ተሰባስበው ገንዘብ በማዋጣት ቤተ ክርስቲያንን መርዳት፣ ወንጀልን የሚስፋፋበትን መንገድ መክፈት አስፈላጊ ነው። በእውቀታቸው፣ በጉልበታቸው፣ በጊዜያቸው አምስት መክሊት የተሰጣቸው ጥሩ እግዚአብሔር የባረከው ቤተሰብ ነው። ልጁ የልጅ ልጁ ያማረለት ቤተሰብ ያ በአምስት መክሊት አስር አትርፎ መምጣት ምናልባት በመቶ፣ በሁለት መቶ ዘራቸው የሚደርስላቸው አሉ። እና ያዝ፣ ጌሌ ወልድ ጌሌ ገኔ እኮ ያክሴ ልጅ ነው የንትና ልጅ ናት አይደለም። ክርስቶስ መቅደም አለበት። ስለዚህ ቤተሰቦች ማለት ወላጆች ቤተሰቦቻቸውን ይ ቆጣጠር ወይም በእግዚአብሔር ቃል የመጠበቅ ኃላፊነት አለባቸው። ሁለት መክሊት የተሰጣቸው ደግሞ ያልወለዱ ባልና ሚስት ናቸው። እነዚህ ሁለት መክሊት የተሰጣቸው ያልወለዱ ባልና ሚስት ናቸው። መውለድ አለባቸው። ካቅማቸው በላይ ካልሆነ በቀር መውለድ አለባቸው። ወልደው የተወለዱት ልጆች ለእግዚአብሔር ስም ሲንበረከኩ፣ በጣፋጭ ከንፈራቸው በሕፃንነታቸው እግዚአብሔርን ሲያመሰግኑ ኢየሱስ ክርስቶስ የሚለውን ስም ሲጠሩ ለስሙ ሲዘምሩ ማየት አለባቸው። እማፈደጊቅ ወህፃናት አስተዳሎከ ስብሀት ከመትን ስትወለ ጸላኢ ጸላት ዲያብሎስ የአፍር ዘንድ ከህፃናት አንደበት ማር ወተት ከሆነው አንደበታቸው ምስጋናን አዘጋጀ። ከህፃናት አንደበት ይሄ ቃል በልጆቻቸው ሲፈጸም ማየት አለባቸው። ባይኖራቸውም ባይወልዱም ብዙ የድሆች ልጆች አሉ። ልጆች አድርገው ማሳደግ አለባቸው። የጎረቤት ልጆች አሉ፣ የድሆች ልጆች አሉ። ማሳደግ አለባቸው ማለት ልጆችን ለእግዚአብሔር ማትረፍ፣ ልጆችን ለእግዚአብሔር መስጠት፣ ለስሙ እንድመረከኩ ማድረግ። አንድ የተሰጠው ደግሞ ብቻዋን የምትኖር ብቻውን የሚኖር ካቅማችሁ በላይ ካልሆነ በቀር በኑሮም በጤንነትም ካቅማችሁ በላይ ካልሆነ በቀር ብቻችሁን ብትኖሩ፣ ለምንድን ነው ብቻችሁን ይኖራችሁ? ወንጌል ስታስተምሩ ነው? መንኩሳችሁ፣ ሕይወታችሁን ለቤተ ክርስቲያን ሰጣችሁ ነው? ወይስ ደግሞ ብቻን መኖሩ ለምንድን ነው? ብቻን መኖሩ ራስን ለማስደሰት ከሆነ ብቻን በመኖር ደስታ የለም። ደስታ በተባረከች ሚስት፣ ደስታ በተባረከ ባል፣ ደስታ በቅዱስ ጋብቻ ነው። ወንጌሉ የሚለው ያ ነው። የፈጠረን መለኮት የሚናገረው ያን ነው። ስለዚህ በተለይ በውጭ ዓለም አሁን የተለመደው ብቻን መኖር ብቻን መብላት፣ ብቻን መሞት። ከሞተ በኋላ ምን ችግር ነው ማዘጋጃ ቤት ጉትቶ ቢወስደው። ያ ደግሞ በባህሉ ህዝቡ እንት እንደዚህ ተይዟል። ይሄ ጥሩ አይደለም። ከአቅም በላይ እስካልሆነ ድረስ አቅም የሚችል ከሆነ አግብቶ እግዚአብሔርን ማመስገን፣ ልጆችን ወልዶ ለእግዚአብሔር ማስረክብ፣ ለቤተ ክርስቲያን ሰጥቶ ተክቶ መሄድ መሄድ። በእርግጥ በቸስ ያው ዘመን ጋር ብቻ አስቸጋሪ ሆኗል። ሚስትም ከባድ ሆናለች፣ ባልም ከባድ ሆኗል። በእግዚአብሔር ቃል ለጸኑ ግን ሁሉም ነገር ከባድ አይሆንም፣ ቀላል ነው የሚሆነው። ፈተናን ማሸነፍ ይቻላል። ነግራችኋለሁ። አንድ ጊዜ ከአሁን በፊት ያወራኋቸው ይመስለኛል። አንድ የገጠር መምህር ናቸው፣ የቤተ ክርስቲያን ቅኔ መምህር የሆኑ የምን ጠፋኝ፣ የአንድ ክፍል መምህር ናቸው። በእና እንዲያው ባይምሯቸው ለካ ወልዶ የወለዱት ልጅ ለእግዚአብሔር ስም ሲንበረከክ የእሳቸውን ሙያ ሲይዝ ያለካ ባይምሯቸው ኖሯል። ስትመቻችላቸው ያገባሉ። እንደው ቆየት የት ብለው ነው መስለዋል። ሰውዬው ያገባሉ። መጀመሪያ ሲያገቧት መላክ ነው የነበረችው። ታቦት ጽላት ጥሩ ነው የነበረችው። ቆየት የት እያለች ተቀየረች እና እሳት ሆነችባቸው። በጣም ምላሷ ሁሉ ከባድ ሆነ። ሲወጡ ሲገቡ እግዚአብሔር ቃለ ተማሪዎቻቸው ጋር መከራ ሲያይ ውላሉ ሲመጡ ደግሞ የሚቆያቸው ደግሞ ሌላ ድካም ነው። በጣም አዝነዋል ሰውዬ። በዚህ ወቅት እንዳሉ እንትን ሙሽሮች ተድረው ያው በገጠር እንደምታውቁት ፈረስ ያለው በበቅሎ ያለ በበቅሎ፣ በፈረስ ያለዚያ ደግሞ ሙሽራይቱ በሚዜዎች ጫንቃ ያው እየተጋገዙ ተሸክመዋት ነው የሚሄዱት እና በጫንቃቸው አዝለው ሙሽራዋን ሆያሉ ሎጋው ሸቦ እያሉ ሲሄዱ በመስኮታቸው ብቅ ብለው ያያሉ። እንዲሁ ጭፈራው ሌላ ነው፣ ሆታው ሌላ ነው፣ ዝማሬው ሌላ ነው። እንደው ያለ ያለ ያለ መጠን እንደው ሲደሰቱ ሲዘሉ ያ ያሉ ሙሽራውን ከመደሰቱ የተነሳ እንደው የሙሽርነት ክብሩን ሁሉ ረስቶት አብሮ ሲዘል ያሉ፣ አይ ልጅ ይልቅስ ሚዜዎች ያልካቸው ወገኖች ይነሱን ሰበሰበ እግዚኦ ማረ የምትል ይሻልህ ነበር ነገ ጧት ይጠብቃል አሉ ይባላል። ሆኖም ግን ይሄም ቢሆነው ምንድነው ዝም ብሎ ጋብቻ በዘፈቀደ እየሆነበት ነው። ጋብቻ ያለ ሰው እየሆነበት ነው ጋብቻ ያለ ጸሎት እየሆነበትን፣ ጋብቻ ያለ ብዙ ጊዜ ጥያቄ እየሆነበትን። አባታችን ሆይ በሰማይ የምትኖር፣ ስም ይቅደስ፣ መንግስት ጥምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ ብለን እቺ እያወቅን ከጸለይንበት ጊዜ ጀምሮ ባል እንጀራ ስለሆነ ሚስት እንጀራ ስለሆነ ለዳቦ ብቻ ሳይሆን መጸለዩ፣ ከዚያ የዕለት እንጀራዬን ስጠኝ፣ የዕለት እንጀራችንን ስጠን ከሚለው ቃል ውስጥ ሚስት መግባት አለባት። አንድ ወጣት ክፉና ደጉን አውቀው ጸሎት ከጀመረበት ጊዜ ጀምሮ ወንድም ማለት ሴትም ባሏ ከዚያ እንጀራ ውስጥ መኖር አለበት። ስትጸልይ የዕለት እንጀራዬን ስጠኝ ስትል የባረከው እንጀራ እንዲሆንልኝ፣ ብቻዬን አልኖርም፣ አንተ ታውቃለህ፣ ሔዋንን ብቻዋን አልፈጠርክም። ስለዚህ እንጀራ ጥሩ እንጀራ እንድታደርግልኝ ብላ መጸለይ ብሎ መጸለይ አለባቸው ከሆነም በኋላ ሱባኤ ከሆነም በኋላ ጸሎት ከሆነ በኋላ የዘላለም ቃል ኪዳን ስለሆነ በጣም መንፈሳዊ ጥንካሬ ያስፈልጋል ግን አሁን እንግዲህ ዞሮ ዞሮ ያው የቤተ ክርስቲያኗ ኪሳራ ነው የሁሉ ጋብቻው አሁን በዘፈቀደ እየሆነ በመምጣቱ ሰዎች ሁሉ ጋብቻን ጠሉ በተለይ በአሜሪካን ሀገርማ የምትኖሩ ከአንዳንዶች እንደማዳምጠው ከሆነ አንዳንዶቹ ያለፈውን ያን የደስታ ጊዜያቸውን ይረግባሉ አንዳንዶቹ አያሳየን ይላሉ እችስ እንደዚያ ተብሎ አይኖርም እውነትን ለመናገር እንደዚያ ከተባለ ደግሞ ድንግል እናጠብቀው መኖር። ምክንያቱም የክርስቶስ አካል ስለሆነ የአካል አካል ጽላቱ ታቦቱ ስለሆነ ማደሪያው መቅደሱ ስለሆነ አቅምም ማይችል ከሆነ ተፈጥሮ የማይፈጥርለት ከሆነ ጸጋው ካልሆነ እንደምንም ብሎ እሳት ውስጥ መግባት ነው እንደ ሰለስቱ ደቂቅ። ስለዚህ ብቻን መኖር ጥሩ አይደለም እና አንድ በክሊት የተሰጠው ብቻዋን የምትኖር ብቻውን የሚኖር ነው። ስለዚህ ይሄ ጥያቄ አለባችሁ አስቡበት። ብቻችሁን የምትኖሩ ኋላችሁ መነኩሴ የገፋፍታ አዳው ልታገዘን ነው ወይ ትሉኝ። እኔ ኋላ ሄድ አምላካችን ኢየሱስ ክርስቶስ ሸክም ካለባችሁ ነው ወደ እኔ ብሏል። ከሄዳችሁ እግዚአብሔር ቃሉን እዛችሁ ከሄዳችሁ ያቀለዋል፣ ይሸክመዋል ራሱ። ሌላው እንግዲህ አገልግሎታችን ሌላ ውስጥ ቆሮንቶስ አስራ ሁለት ላይ ሮሜ አስራ ሁለት ላይ የሚነግረን ምንድን ነው? ለአንዱ የመዘመር ለአንዱ የማስተማር ለአንዱ የመተርጎም ለአንዱ ትንቢት የመናገር ለአንዱ አጋንንትን የማባረር ለአንዱ የማስታረቅ ለአንዱ በገንዘብ ቤተ ክርስቲያን የመርዳት ለአንዱ እንደው እየተለያየ ስጦታ ተሰጥቷል። ስለዚህ ለአንዱ ድሩሩን ስጦታ ይሰጠዋል፣ የማስተማርም ይሰጠዋል፣ የመዘመርም ይሰጠዋል፣ የትንቢት የመናገርም ይሰጠዋል፣ አጋንንትን የማባረርም ይሰጠዋል፣ የመተርጎምም ይሰጠዋል። እንግዲህ እንደየ ስጦታው ለአንዱ ብዙ ይሰጠዋል። መንፈስ ቅዱስ ጸጋውን ሲሰጥ አይሰፍርም። ለአንዱ አምስት ስጦታ ይሰጠዋል። ለአንዱ ሁለት የሰጠዋል፣ ለአንዱ አንድ የሰጠዋል። ስለዚህ እያንዳንዳችን የተሰጠንን መጠቀም አለብን። ስጦታችን የምናውቀው በምንድን ነው? ጥሩ ድምፅ ያለን እንደሆነ እንድንዘምርለት ጸጋ ነው። ጥሩ ሥነ ጽሑፍ ተሰጥቶ ያለን እንደሆነ እንድንጽፍለት ነው። እንደ ቅዱስ ጳውሎስ መልእክታትን ለዓለም እንዳዳረሰው ቸርነቱን፣ ምሕረቱን፣ አባታዊ ፍቅሩን እስኪ ይሄ ሰውዬ ቁ ምን አይነት አስተሳሰብ ቢኖረው ካልዘራሃበት የምትሰበስብ ያል ማለት ያለ በተንከውን የምትሰበስብ ያል ዘራሁን ብታጭር ጨካኝ መሆንክን ስለማው ቀበርኩልሃለሁ ይህ ማለት ምንድን ነው እግዚአብሔር ጨካኝ እንደሆነ የሚያምኑ የነቢቴ ደካሞች ምሳሌ እግዚአብሔር ጨካኝ አይደለም ጨካኝ ቢሆን ኖሮ አንድ ልጁን መቼ ይሰጠን ነበር ክርስቶስ ኢየሱስ ጨካኝ ቢሆን ኖሮ ስለኛ መቼ ሞት ነበር መለኮት ጋር ያለው ሰው መቼ ዋረድ ነበር ሰማይና ምድርን በስንዝሩ የለካ በእጁ የጨበጠ መቼ ሶስት ግል ከስንዝር መሬት መቼ ይቀበር ነበር። ጨካኝ ቢሆን ኖሮ መቼ ሐዋርያትን ያሰማራልን ነበር። ጨካኝ ቢሆን ኖሮ መንፈስ ቅዱስን መቼ ይሰጠን ነበር። መንፈስ ቅዱስ ኃጢአታችን ሳይጸየፍ እንደዚህ ሳይተወን መቼ እሱ ያደርገን ነበር። ጨካኝ ቢሆን ኖሮ እስኪ መለስ ብላችሁ አስቡት። እናስበው እስኪ ስንት ጊዜ ጨለማ ለብሰን ራሳችን አረከዝን? ስንት ጊዜ ወደ ጣዖት ቤት ሄድን? ስንት ጊዜ ወደ ጠንቋ ሄድን? ስንት ጊዜ በጭስ ቅድስና ያለው ህይወታችንን አረከዝን? ስንት ጊዜ ሰከርን? ስንት ጊዜ ሰውን አማን? ስንት ጊዜ ተመቀኘን? ስንት ጊዜ ቀናን? እንደ ቅንቅን እንደነቀዝ ቀናቱ በላን? ስንት ጊዜ እግዚአብሔርን በደል ነው? ስንት ጊዜ ዘረኝነትን ሀብት አደረግን? ስንት ጊዜ መለያየት ኃጢአት እንዳልሆነ ቆጠርን? ስንት ጊዜ እግዚአብሔርን በደል ነው። ስንት ጊዜ መሪዎች በደሉት። ስንት ጊዜ ምሁራን በደሉት። ስንት ጊዜ ካህናት በደል ነው። ስንት ጊዜ ባለትዳሮች በደሉት። ስንት ጊዜ ወጣቶች በደሉት። ስንት ጊዜ ሁላችን እግዚአብሔር ሀወፀ እምሰማች ላይ ለዋለም እግዚአብሔር ከሰው ልጆች የሚሳነው ነገር ስለሌለ ወደ ምድር ተመለከተ። ምን ሊያደርግ ከመሄራይ እመቦ ጠቢብ ዘይሀስሶ ለእግዚአብሔር እንደው ምናልባት እግዚአብሔርን በትክክለኛው መንገድ የሚፈልጉ በመንገዱ የሚመላለሱ እውነተኞች ጠበበኞች ልጆቹ እንዳሉ ብሎ ወደ ሰው ልጆች ተመለከተ በመለኮታዊ አይኑ። ነገር ግን ሁሉ አረየ ውህ ውረ አለወ ሁሉም በትክክል በድሎ አገኘ። ሁሉም በትክክል በድሎ አገኘ። ሸርባ ይሆን ነሮ ይህን የመሰለ ታላቅ አገር በኢኮኖሚ ያሳደገው በቴክኖሎጂ ያሳደገው በስልጣን ሁሉ ያሳደገው በኃይል ሁሉ ያሳደገው ቃሉን ረስቶ ግብረ ሰዶም ቀልድ ሆኖ፣ ወንድና ወንድ ሲጋቡ፣ ሴትና ሴት ሲጋቡ፣ ዲያብሎስ በግሀድ ሲመለክ 24 ሰዓት ባቢሎን ሲጨፍር እንዴት ነው ዝም ብሎ? ስለሆነ ቸቻና ሰላማን አቆም ቸርባ ይሆን ኖሮ ኢትዮጵያውያን መቼ ልንኖር ይገባ ነበር። ታሪካችን ሙሉ እኮ የጦርነት ታሪክ የመበላላት ታሪክ እርስ በርስ የመነካከስ ታሪክ ስለሚወደን ግን አኩርቶ ይዞራል። እስካሁን ድረስ በነፃነት በራስ ፊደል፣ በራስ ቋንቋ፣ በራስ እምነት፣ በራስ ስርዓት ከሰው በላይ አድርጎ ይዞናል። ድህነት የፊደል ድህነት፣ የቋንቋ ድህነት፣ የሞራል ድህነት፣ የታሪክ ድህነት፣ የሃይማኖት እንጂ የገንዘብ ድህነት ይሄዳል፣ ይመጣል። አሜሪካ ነገጧት ለማኝ ሆን ይችላል። ነገጧት እንደ አሜሪካ ኢትዮጵያ ህዝብ ልታስጠጋስ ይችላል። ትናንት ሀብታም የነበረች ዛሬ ለማኝ ሆናለች። ትናንት የሀብታሞች የነበሩ ዛሬ ለምነዋል። ዛሬ ደግሞ የሚሰጡ ነገ ይለምናሉ። የዓለም ጠባይ እንደዚህ ነው። ትልቁ ድህነት ክርስቶስ ኢየሱስን ማጣት ነው። መሳጣል አላ ሁሉን ነገር ሰጥቶን ነገር ግን ሁል ጊዜ በታሪካችን እሱን ከምን በድል በቀር አስደስተን ዋናውቅ ትንሽ የተወሰኑ ቅዱሳን እንዳሉት አላውቅም። የእነሱ ልባ ያበሰ ነው። እስካሁን ድረስ ያቆየን ቸር ቸር ስለሆነ ነው። ስለዚህ ስለ ቸርነቱ እናውራ ስለ ቸርነቱ እንመስክር፣ ስለ ምህረቱ እንነጋገር፣ ስለ ይቅርታው እስኪ እንጫወት። ይሄን መነጋገር ያለብን ስለዚህ የቀበርነው ጸጋችንን እያንዳንዳችን መጠቀም አለብንና ብዙ ጸጋ የሥነ ጽሑፍ ጸጋ፣ የምንባብ ጸጋ፣ የመናገር ጸጋ፣ የመዘመር ጸጋ፣ የተለያዩ ጸጋዎች አሏችሁ። እነዚያን ጸጋዎች አትቅበሩ። የቀበራችሁ አውጥ ቆፍራችሁ። ሰዓቱ ተቆፍሮ የሚወጣበት ጊዜ ነው። ሰዓት የተቀበሩ ተቆፍረው የሚወጡበት የተቀበሩ ጸጋዎች በእግዚአብሔር ቃል በመንፈስ ቅዱስ ምስጢር ገላጭነት የሚከሰቱበት፣ የሚታዩበት፣ የሚሰሩበት ጊዜ ነው። ስለዚህ እባካችሁ ድምፅ ያላችሁ፣ የወጣትነት ጊዜ ያላችሁ ዘምሩለት። ዝማሬ ለህፃናት ብቻ፣ ቁርባን ለህፃናት ብቻ ነው ተብሎ እንደታወጀ ሁሉ ቁርባን ለህፃናት ብቻ ነው። እንደምናየው ደግሞ አንዳንዶች ወገ ደግሞ ዝማሬ አሁን እንዴ እንደው ዝም ብሎ የልጆች ብቻ ሆነ። ስለዚህ ዘምሩለት ወጣቶች፣ በሰላሳ ዓመት ያላችሁ በሰላሳ በአርባ መካከል ያላችሁ እንዴ በጉብዝና ወራት ፈጣሪህን አስብኮ ነው ተኝታህን ስላት ስል ሳይሆን ዘምርለት፣ ተናገርለት፣ መስክርለት፣ አገልግለው ኩኝ ነው አገልግለው ነው። ስለዚህ በርትከት በርከት በሉ እነዚህን ህፃናትም በመካከላችሁ አድርጋችሁ በሕይወት አስተምሯቸው። እንዲህ ህፃናቱም እኮ እንግዲህ እንደናንተ ጎረመስ ሲሉ ሊተውት ነው ማለት ነው። መዘመራ ነው። ስለዚህ እናንተ በዚህ አካባቢ ያላችሁ አባቶችም እናቶችም በዓመት አንድ ጊዜ እንደ ቱሪስት መሆን የለበትም እና እንደዚህ አገልግሎት መነጋገር አለብን። ምግብ እኮ ነው፣ ህይወት እኮ ነው፣ የእለት ዕለት መጠጥ ነው። ስለዚህ የቀበርነው ማውጣት አለብን ቆፍረን። የእግዚአብሔርን ቃል ሁላችንም ማንበብ አለብን። ዝም ብለን በዜማ ብቻ መኖር፣ በበዓል ብቻ መኖር በስርዓት ብቻ መኖር ጊዜው አይደለም። ክርስቶስ የሚከብርበት ስርዓታችን፣ ክርስቶስ የሚከብርበት መልካሙ ባህላችን እንዳለ ሆኖ አይኖቻችን ከወንጌሉ ጋር መገናኘት አለባቸው። ይህን የግድ እንጂ ለምን እኛ መጽሐፍ ቅዱስ አይገባንም? ብዙ አባባል አለ። ሲቲዝን ሽፕ ለመሆን ሽምጥጥ አደረጋቸው አለ። ብዙዎች ምታ ኢሚግሬሽን ጥያቄ ይቀርባል ተብሎ ስንታችሁ የምታነቡ በንባም ማታነቡ በአሰማኝ ምን ብዬ መልሳለሁ? እንዴ ህይወት እኮ ህይወት ነው። ስለዚህ እግዚአብሔር ቃል ምንም ደካሞች ብንሆን እኛ እናንተ ጠንክሩ። ዛሬ ኮምፒውተሩ ሁሉ ኢንተርኔቱ ሁሉ ወንጀል ነው። ዛሬ ዝም ብሎ መንገዱ አውቶቡስ ሁሉ ወንጀል ነው። መበርታት አለብን እና በሌላ በሀገር ደረጃ ይህን እንደሆን አምስት መክሊት የተሰጠው ሀገር አሜሪካ ሁሉ አልወደድም ጥላለ። አምስት መክሊት የተሰጠው እሱ ነው። ምክንያቱም አስር አድርጎታል። እጥፍ የጥፍ ጥፍ አደረገው ሰረቀም ቀማ የራሱ ጉዳይ ያን እግዚአብሔር ይጠይቀው። ግን ተፍ ጨርጭሮ ሀያ አራት ሰዓት ሰርቶ እንኳን ሌላ በሀገሩ ሰነፍ የነበረውን እንደኛ ሰነፍ ሳይሆን አልምጥ አልምጥ ነው የእኛ። አሁን እዚያ በሀገራችን ቢሮ ቢሆን አንድ ጠረጴዛ ለሰባት ተይዛ እየተቀያየሩ ነው ምሮ የሚቀመጡባት ሰዓት መድረሱን ነው እንጂ ከልብ ስራ ለስራ የለም። አመሰራረቱም ስለሆነ አላውቅም። እዚያ ሀገር ይኸው ሲሰራ ወንበር እንዳይቀመጥ እዚያ አካባቢ ተባለ ለብዙዎች በእውቀት በምን ትንጠላጥላችሁ እግዚአብሔር የረዳችሁ ነው የምትሽከረከሩ አብዛኞቻችሁ አውቀናል። ስትሰሩ ወንበር ክልክል ሸራ ታጥቃችሁ እንደ ሀገራችን መነኮሳት ገዳሞች ያሉ መነኮሳት ናቸው። ይህን ትልቅ ሸራ ታጥቆ በትልቅ ቀበቶ ረሃቡን የሚጋፈጡ ድካሙን ለመቋቋም ብዙዎች ያን ታጥቃችሁ ነው። ስለዚህ እንዲያው አልምጦን ወረውንም ብላ ባ ፈገጽከ በወዚህ በላብህ ጀክመህ ጥረህ ግራም ብላ የሚለውን ተግባራዊ ያደረገ ቀጠቀጠው ጥሩ አድርጎት ስለዚህ አትርፏል። ጥሩ አይደል? አምስት መክሊት አምስቱ ይሄን ይሄን አመዱን አገር አምስቱ ማለት እንደው አንድ ናት ማለት ይቻላል። ካሊፎርኒያውን እንደው ከአመድ ዝም ብሎ እንትን የምንድን ነው በረሃ የነበረ ነው። አመድ አሸዋ ብቻ የነበረ ይሄ አው ገነት አርጉት። ይሄ አየሩ ሁሉ የሚያቃጥል የነበረው የኢትዮጵያ አየር ሆኖ እኛንም ሰብስቡ። እንደውም ኢትዮጵያውያኑ ሁሉ ወደ ካሊፎርኒያ ነው የሚገሰግሱ ይባላል። አረ እርዝኩኝ ካለ ዛሬ ተንፍሼው የኢትዮጵያ የሚመስለውን አየር ነገ ልሙት ነው። አብዛኛው እንኳን ኢትዮጵያውያኑ ያሁን ሆሊውድ ያለው ሀብታም የብሌነሩ ዛሬ ጥሩ አየር ተብሽ ነገ ልሙት ነው። ያ ምንድን ነው? ዛፎችን ስለተከሉ ስላለሙት አገር ስላደረጉት ስለዚህ ተሰጥቶታል። በኢኮኖሚ ብቻ ሳይሆን ይሄው ከአት ከቅርባት በወረሱት በዚሁ በፕሮቴስታንት እንትናቸውም አያው ሰባት ነው ስንት ሳተላይት እንት ብለው ሳውዲ አረቢያ ድረስ በቴሌቪዥን በሳተላይት በቴሌቪዥን 24 ሰዓት በሬዲዮ 24 ሰዓት መጽሔቱ፣ ጋዜጣው፣ መጽሐፉ በአሙን ወንጀልን ይሰው ካለ አሜሪካ ብሩ በእግዚአብሔር እናምናለናል። አምስት መክሊት አስር አርጎ ደግሞ ዝም ብለን ምን ቀብር ከሆነ ያለ ለሱ ነው የሚሰጠው። ለምን ላለው የሰጠው ያን ያልቀመታችሁ ለዚህ ያሰጡ ነው ያለው። እና ምናልባት ሁለት የተሰጣቸው ኤውሮፓውያን እንደሆኑ አላውቅም። አንድ የተሰጠን አፍሪካውያን ኤዥያ እንደሆነ ደግሞ እንጃ። እስራኤል አለች እዚያ መካከል እንጂ አንድ ሁለት ነው ደግሞ ያቺው። በተለይ ኢትዮጵያ አየሩ ወርቅ፣ አፈሩ ወርቅ እንዴው እንዲታየልና ነገር ሁሉ ነገር ወርቅ፣ ያቺን ወርቅ አገር ቀበርናት። ደግሞ አይቶ አይቶ ለሚበሉ ቆፍረው አውጥተው ለሚጠቀሙ ይሰጣታል። ስለዚህ እግዚአብሔር አምላክ የሰጠንን ነገር እየቀበርንን ያለ ነው። አሁን መውጣት አለባት ከመቃብር። በኢኮኖሚ ተቀብራለች፣ በቴክኖሎጂ ተቀብራለች፣ በሁሉ ነገር ተቀብራለች። በብዙ ነገር የምታውቁት ነው የምንታወቀው አሉ። ዛሬ እኛ ኢትዮጵያውያን በውጭ የምንታወቀው በረሃባችን ወይም ደግሞ በድህነታችን ያለዚያ ደግሞ በቀጠሮ አለማክበራችን በዚህ ነው አሉ በፈረንጆች አሁን እየታወቀ ነው ያለው ሰዓት አሳልፎ የመጣ እንደሆነ አንድ መስሪያ ቤት ወይም ማን እንደሆነ የቀጠሮ ኦ ኢትዮጵያዊ ነው ወይ ነው አሉ የሚባለው ብዙዎች አውቀውናል በዚህ ስለዚህ ይሄን ሁሉ ሊያስወግድልን የሚችል የእግዚአብሔር ቃል ነው ከእግዚአብሔር ቃል መገናኘት ከእግዚአብሔር ቃል ጋር መገናኘት አለብን ገብርሔር ታማኝ አገልጋዮች ልንሆን የምንችለው እንግዲህ በእግዚአብሔር ቃል ስንታጠቅ ነው መቼስ እኔ ድክመታችንን ዝም እግዚአብሔር በተአምር ደግሞ በመካከላችን ሆኖ የሚሰራውን ደግሞ ማፈኔ አይደለም። እግዚአብሔር የተመሰገነ ይሁን። ወንጀሉ በቤታቸው ተንኳኩቶ ሳይደርሳችሁ ከልጅነት ጀምሮ በብዙ ነገር በእግዚአብሔር ቃል ሳት ኮተኮቱ በአረባ በሰማንያ ቀን ያገኘናት የመንፈስ ቅዱስ ጸጋ የክርስቶስ ደም ይኸው እንደዚህ አድርጋ የእሱ የእሱ ቸርነት ህይወታችንን አስሮ ይዞ ይሄው በውጭ አገርም በውስጥም ቤተ ክርስቲያኗን ጠዋ አድርገው የያዙ ዛሬ ምዕመናኑ ናቸው። በቦርድ ደረጃ በመዘምራን ደረጃ በማንኛውም ኮሚቴ ደረጃ አሁን ዛሬ ቤተክርስቲያኗ እያጌጠች ያለችው በልጆቿ ነው። አሁን እንዲያውም አምስት መክሊት የተሰጣቸው ሁለት መክሊት የተሰጠን እኛ ከምዕመናን ትምህርት እየወሰድን ነው። በርቱ፣ እግዚአብሔር ባርካችሁ። ብቻ ምንድን ነው የበለጠ መጠንከር አለብን። ገና ነን ለማለት ነው። ገና ነን። በተለይ እግዚአብሔር ቃል ጋር ገና ነን። ጥፋታችን አውቀን መነሳት አለብን። ከተነሳን ደግሞ መንፈስ ቅዱስ ያነሳናል። ኃይሉን ይሰጠናል። አሁን እንደጀመረው ብርሃኑን ያበራል። በኢትዮጵያ ቤተ ክርስቲያን ብርሃኑን ያበራል። በኢትዮጵያ ምድር የተቀበረው ኢኮኖሚ፣ የተቀበረው አንድነት፣ የተቀበረው ቴክኖሎጂ፣ የተቀበረው ሁሉ ይወጣል። እግዚአብሔር ስራውን ይሰራል። ዘመን የእሱ ነው። ዘመን የእሱ ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ታማኝ አገልጋይ እንደ ባለ አምስቱ እንደ ሁለቱ ለመሆን ያብቃል። አንተ አስብ አደረክ እኮ ጥፍ አድርገህ ወደ ዘላለም ደስ ታግባ ነው